ትናንት ማምሻውን በዋሽንግተን ዲሲ እምብርት በሚገኘው መናፈሻ ናሽናል ሞል የአርበኞች ቀንን ለማሰብ የተሰናዳው የሙዚቃ ዝግጅት ኮንሰርት ፎር ቫለር ልዩ፣ ድንቅ፣ ታይቶ የማይታወቅ የሚል ስሜት ሰጠው። የታዳሚ ቁጥርም እጅግ የበዛበት ነበር። በኤችቢኦ ቴሌቪዥን ጣቢያ በቀጥታ ተላልፏል። ጄኒፈር ሃዲሰን ዝግጅቱን በዩናይትድ ስቴትስ ብሔራዊ መዝሙር ደ ስታር ስፓንግል ባነር አስጀመረች። ታዋቂው ኮሜዲያን ጂሚ ፎክስ ታዳሚውን መዝሙሩን በኅብረት እንዲዘምር ዩኤስኤ ያለ ሲያበረታታ ነው የሰማ ነው። ተከታትለው ደግሞ ሜታሊካ፣ ብሩስ ስፕሪንግስቲን ደ ቦስ፣ ዴቭ ግሮል እና ዛክ ብራውን የጸረ ጦርነት መዝሙር ፎርችኔት ሰንን አዜሙ። የሙዚቃ ዝግጅቱ ለታዳሚው ነጻ ቢሆንም ከዝግጅቱ በስፖንሰርሽፕ እና በቴሌቪዥን የተገኘው ገቢ ከጦርነት ተመላሽ ሰራዊት አባላትን ለመርዳት የሚውል ይሆናል። በቴሌቪዥን ጣቢያው ኤች ቢኦ ቼዝ ባንክ የቡና መጠጥ በመላ ሀገሪቱ የሚሸጠው ስታርባክስ ድጋፍ ሰጥተዋል። የስታርባክስ ዋና ስራ አስፈጻሚ ሃዋርድ ሹልትስ በእጅጉ ልብ የሚነካ ነው አገራችን እንዲህ በአንድነት ልዩነቶችና የሚሰሩ ወይም የማይሰሩ ሂደቶችን እንዲሁም ንግግሮችን ለይተን በህብረት በመሆናችን በእውነቱ ያስደስታል። በሙዚቃ ዝግጅቱ መካከል በጦርነት ጉዳት የደረሰባቸው አሜሪካዊ ወታደሮች ታሪክ ይታወሳሉ፣ ይዘከራሉ። ኬሊ መኮይ በኢራቅ በምትመራው ሰራዊት ላይ የደረሰውን የደፈጣ ጥቃት እንዲህ ትገልጻለች። የጠላት ጦር ካላሽንኮቭ በመተኮስ እኛን መጠጋት ጀመረ። እኔ ሁለቱን በኤም አራት መሳሪያ ተኩሽ የገደልኳቸው ከምንንቀሳቀስባቸው አራት ተሽከርካሪዎች ሶስቱ ጉዳት ደረሰባቸው። ወደ ደፈጣ ጥቃቱ በመገስገስ ጓዶችን ማዳን ነበረብኝ። በርካታ ጀብዱ የፈጸሙ ወታደሮች ታሪክ ታስቧል። አሜሪካውያንም ለእነዚህ አገልጋዮቻቸው ክብር ሰጥተዋል።